ጓደኞች ምናምን እዚህ ሰፈር ግን በጀ ነው፣ ሰላም ናቸው። ገቢ አካባቢ የምታያቸው እንቅስቃሴዎችና ሶሳይቲው አብሮ የሚኖረው ነገር የተገታ አይደለም። ኮሮና የተባለ የሰው ሕይወት ነጣቂ ተህዋሲ ኢትዮጵያ ውስጥ ከተከሰተ ወዲህ የጥንቃቄ ትምህርቶች በልዩ ልዩ ሁናቴ እየተሰጡ የበዛ ጥንቁቅነት እንዲዳብር ቢሰበክም ሁኔታዎች የትምህርቱን ያህል ሲሆኑ እየታየ አይደለም። ምግብ ቤቶች፣ የመጓጓዣና ሌሎች አገልግሎት መስጫዎች፣ የሃይማኖት ተቋማት አካባቢ እንደከዚህ ቀደሙ ሕይወት ሲቀጥልም እየተስተዋል ነው። ለምሳሌ ከሁለት ከሶስት ቀን በፊት ነበር አርጌ ስሄድ ሰዎች አረበሽታ ትጥራብን ምናምን ብለ ይሳደባሉ። እኛን እግዚአብሔር ነው የሚጠብቀን ይላልና ከምንም አኳያ ጥንቃቄ ይጠብቃል፣ ማስተዋል ደግሞ ይጋርደዋል። ሰውን ማለት ነው። መንግስት ይህንን የተህዋሲ ፍጥነት ለመግታት ዜጎችን ለመታደግ የዕለት ተዕለት ዋነኛ ስራው አድርጎ ሙሉ ጊዜውንም ሰጥቶ በከፍተኛ ትኩረት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ አሳውቀዋል። ዓለም ላይ እንደሚፈጠረው ሁሉ በሀገሪቱ ኢኮኖሚ ላይ ከባድ ጫና ማሳደሩን የኢትዮጵያ አየር መንገድ፣ የጨርቃጨርቅ ዘርፉን፣ የአበባ ልማትን፣ የውጭ ንግድ መቀዛቀዙን በማሳየነት አንስተው ጠቅሰዋል። የምጣኔ ሀብት ባለሙያው አቶ ክቡር እንደገናም ተመሳሳይ ሀሳብ አላቸው። መንገደኞች ወደ ሀገር ውስጥ ስለማይገቡ ብዙ ሆቴሎች አይሰሩም፣ ብዙ ምግብ ቤቶች አይሰሩም፣ ትራንስፖርት እንደበፊቱ በፊቱ አይንቀሳቀሱም ለማለት ይቻላል። ኤክስፖርትም እንደዛው ነው። ስለዚህ በአጠቃላይ ኢኮኖሚ በሁሉም ዘርፍ ችግር ላይ እንዳለ ነው። ዝቅተኛ ገቢ ያላቸውን ዜጎች ከዚህ ችግር ለመታደግ ጥረት እየተደረገ መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ነገር ግን ጥንቃቄ ላይ አለ ያሉት መዘናጋትንም እንዲታሰብበት መክረዋል። በቀላሉ ጥንቃቄ በማድረግ በሽታውን መከላከል ስንችል ምንም አንሆንም በሚል ስሜት ከፍተኛ የሆነ መዘናጋቶች ይታያሉ። እነሱ ዋጋ እንዳያስከፍሉን ጥንቃቄ ያስፈልጋል። የገበያ ስፍራዎች አካባቢ አሁንም ግርግሩና መስተጋብሩ እንደቀጠለ ነው። ይህንን ነገር ለምን መቀነስ አልተቻለም? ያው ኑሮውም ከባድ ስለሆነ ይሄንን አድርግ ይሄንን አታድርግ ብትለው ወደ ውስጡ ሊያስገባ ላይሞክር ይችላል። ግን እሱም ሰው ነው እኮ ይፈራል። ግን የሚኖረው የራሱ የሕይወቱ መንገድ ነው የሚያስገድደው ያንን አይነት ነገር ተጠጋግቶ እንዲኖር፣ ከዛ ለመቀበል፣ ከዛ ለማግኘት እነዚህን ካላደረገ እሱ ራሱ የማደራው የመዋያው ነገር ስለሚቸግረው እነዚህን ሊዳፈር ይችላል። ቢክራ ያለ የኑሮ ውድነት አለ፣ ሁሉ ነገር አለ። እንዴት ብሎ ይቀመጣል? በተለይ በአዲስ አበባ እንደ እንጀራና ዳቦ የመሳሰሉ ምግቦች ግብይት ላይ አሁንም የእጅ ንክኪ ይታያል። የእጅ ስልኮችን መለዋወጥም ይስተዋላል። ጎዳናዎች ላይ የሚሸጡ እቃዎች ንክኪም ይስተዋላል። የጥርስ መፋቂያዎች ሳይቀር መሸጣቸውን ቀጥሏል። የትራፊክ ፖሊሶችና አሽከርካሪዎች በቅጣት ወቅት የእስክብሪቶ ልውውጥ ሳይቀር እየተመለከተን እንገኛለን። አንደኛው ኬድለስ ቢሆን አንደኛው ደግሞ ራሱን መጠበቅ አለበት፣ ማስተማር አለበት፣ መንገር አለበት። እኔ የምጠነቀቀው ለእኔ ብቻ አይደለም አብሮ ለሚኖሩ ለባለቤቴ፣ ለቤተሰቦች፣ አካባቢ ላሉ ሰዎች ነው። የእኔ መጠንቀቅ ፋሚሊን፣ ቤተሰብን፣ ሀገርን ሁሉኑ ነው የሚጠብቀው ማለት ስለዚህ የአንድ ሰው ጥንቃቄ የብዙ ሰዎችን ህይወት ስለሚጠብቅ ከመንግስት የሚወርዱትን ትእዛዞችና መመሪያዎች ማክበር የጋራ አስተዋጽኦ ብናደርግ ጥሩ ነው ብዬ አስባለሁ። ለዕለት ጉርስ በቀን ስራ የሚተጋው ከእጅ ወዳፍ የሚኖረው አብዛኛው ህዝብ እቤት ለመዋልስ የቻለው ይሆን? ወረርሽኙ የከፍ አደጋ እንዳያስከትል እቤት የመዋል አስገዳጅ ውሳኔ ቢመጣስ መቋቋም የቻለው ይሆን? የምጣኔ ሀብት ባለሙያው አቶ ክቡር ገና በሁለት ወር ሶስት ወርቅ ቤት እንዳይወጣ ከአካባቢው እንዳይነቃነቅ ለማድረግ የሚያስችል ውሳኔ ቢወሰን ህዝብና መንግስት ተባብሮ የሚያደርገው ነገር ካልሆነ በስተቀር ለብቻ መንግስት ይህንን ይወጣዋል የሚል እምነት የለኝም። ለዚህ ነው ስትራቴጂው ህዝብን በምን ያህል ያካትታል፣ እንዴትስ አድርጎ ነው ከመንግስት ጋር የሚሰራው ሊሰራ የሚገባው የሚለው ግልጽ አድርግ ያልሆነው እንግዲህ እየተሰራበት ነው ብዬ ነው የምገምተው። የኮሮና ተህዋሲ መዛመትን ለመከላከል መንግስት የነደፈው ስልት ካለ ለህዝብ በፍጥነት ግልጽ ሊያድርግ እንደሚገባም ባለሙያው ጠቅሰዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።